የኢትዮጵያውያን የጋራ ግብረ ኃይል የተባለው ቡድን ባለፈው ቅዳሜ ዋሽንግተን ዲሲ በሚገኘው የኢትዮጵያ የኤምባሲ ቅጽር ግቢ ደጃፍ ባካሄደው የተቃውሞ እንቅስቃሴ ከኢትዮጵያውያኑ ውጪ የተለየ ትኩረት ስቧል። የተቃውሞ እንቅስቃሴውን በማካሄድ ላይ ሳሉ ሕግ ተላልፋችኋል በሚል በጊዜው የታሰሩት ሁለት ሰዎች በትናንትናው ዕለት በነጻ መለቀቃቸው ተዘግቧል። እስሩ በመሰረቱ በኢትዮጵያ እየተፈጸመ ነው ላሉትና ለተቃውሞ ለወጡበት ዋና ጉዳይ ትኩረት ለመሳብ ታልሞ የተከናወነ መሆኑንም አስተባባሪዎቹ ተናግረዋል። መታሰርን አንዱ መንገድ ያደረገው ይህ አቀራረብ በዋሽንግተኑ የኢትዮጵያ ኤምባሲ በተደጋጋሚ የተስተዋለ የእምቢተኝነት አቋም ማሳያ ዘይቤ አስመልክቶ እዚህ ዋሽንግተን ዲሲ አካባቢ በመሰል የተቃውሞ እንቅስቃሴዎች በስፋት የሚታወቁ አንድ ሰው አነጋግረናል። አሊላ ከበደ ነው ያወያያቸው አቶ ከባዱ በላቸው፣ ለምንነጋገርበት ለዚህ አነጋጋሪ ጉዳይ ቅርብ በመሆኑ ነው ይህን ጥያቄ ማነሳለው። በዋሽንግተን ዲሲ እና በአካባቢው ከረሀብ አድማ አንስቶ በተለያዩ የማህበራዊ መሆኑ የሰብአዊ መብት ወይም የፖለቲካ ይዘት ያላቸው እንቅስቃሴዎች በሚያደርጉት የመብት ተሟጋችነት ይታወቃሉ። ሁለት የተቃውሞ እንቅስቃሴ አድራጊዎች የታሰሩበት ያለፈው ቅዳሜ የዋሽንግተኑ የኢትዮጵያ ኤምባሲ የተቃውሞ ትዕይንት የብዙዎችን ትኩረት ስበዋል። ከዚህ ቀደም በኤምባሲው ተሰቅሎ የነበረውን ባንዲራ ለመለወጥ በተደረገ ሙከራ አንድ የኤምባሲው ሰራተኛ ጥይት ወደ ሰማይ የተኮሱበትን ጨምሮ ግጭት የተነሳበት ሁኔታ ይታወሳል። የአሁኑም እያነጋገረ ነውና፣ ለመሆኑ እንዲህ ያለው የተቃውሞ ዘዴ ለምንድን ነው የሚመረጠው? እርሶስ እንዴት ነው የሚመለከቱት? በቅድሚያ ይሄ ነገር ለሕዝቡ በደንብ ላይ መደረግ ያለብን አስፈላጊ ነገር ነው። በመሰረቱ እነዚህ ኢትዮጵያኖች ለምን ይሄን ለማድረግ አስፈለጋቸውም፣ ወይም እዛ ድረስ ለመሄድ ምን አስፈለጋቸው፣ ምን አነሳሳቸው፣ ምን እንገፋፋቸው ነው መታየት ያለበት። ከዛ አኳያ ስናየው ኢትዮጵያ ውስጥ ያለው የሰብአዊ መብት ጥሰትም ይሁን ሌሎች የሰው ነጻነት ታፍነውበት የሚኖሩበት ሀገር እና ሕዝባችን የሚደርስበትን መከራ ከማየት አኳያ ይሄ የተደረገ ነገር ያንሳል እንጂ አይ በዛም፣ እድለኞች ልናው ኖሮ በሙሉ አለም ላይ ያለን ኢትዮጵያኖች ከዚህ የበለጠ ከትንሽ በቀን ማድረግ የሚገባን መጥፎፍ የሚገባን ማሳየት የሚገባን ነገር ነበረ። ሶ አላማቸው ነው ዋናው ነገር መታየት ያለበት። ሁለተኛ ያደረጉትን ነገር አክሽኑን ራሱን ብናይ ኤምባሲ ውስጥ ገቡ። ኤምባሲው የኢትዮጵያም የፐብሊክ ኤሪያ ነው፣ ማንም ሰው መግባት ይችላል ኤምባሲ ውስጥ። ዋናው ነገር ኤምባሲ ውስጥ ገብተው ምን አደረጉ ነው መታየት ያለበት። ንብረት አውድመዋል ወይም ሰው ላይ ጉዳት አደርሰዋል ወይ ወይም ደግሞ የያዙለት የተነሱለትንም ዓላማ የማይከተል ነገር ያ ይሆናል። ግን ቪዲዮ የታየ ነው ላይቭ የሚታይ ነበረ፣ ብዙ ጊዜ የተቀረጹም አሉ። ያን አይተን መፈረግ እንችላለን። ገብተው ኢትዮጵያን ባንዲራ ይዘው ድምጻቸውን ያሰሙት ያለውን ችግር የሚገልጽ ነገር ነው። ያሰሙት፣ የተላለፉት ወይም ያደረጉት በሞራል አኳየ የሚያስጠይቅ ነገር የለም። ያ ማለት ግን ይሄ ትሬስፓሲንግ ወይም ለምሳሌ ከፖሊስ ጋር ያለው ግንኙነት የሚደነግጉ መለስተኛ ነገሮች አሉ። ፖሊስ የሚያደርገውን ለማስተጓጎል መሞከር ለምሳሌ ኢንተርፌር ማድረግ ያሳስር። ለአድማጮች ግልጽ ለማድረግ ከሁለቱ ከታሰሩ ሰዎች አንደኛው ፖሊሶች እንዲለቁት ከፖሊሶች ጋር ያደረጉት ውውጥ እሳቸው እንዲታሰሩ አድርጓቸዋል። የመጀመሪያው ሰው ባንዲራውን ይዘው የኤምባሲው ቅጥር ግቢ ውስጥ የተረማመዱ፣ ጮክ ብለው እየተናገሩ ስለ ኢትዮጵያ ይሰማኛል ያሉትን ይገልጹ ነበር። እነኚህ በአገሩ ሕግ አኳያ መስመር ተላልፈዋል ተብለው ያሲይዙ እንጂ በሞራል ተጠያቂ የሚያደርጓቸው አይደሉም። ይልቁንም ለተነሱበት አላማ ማሳያዎች ናቸው። ሆን ብለው የሚደረጉ ናቸው እያሉን ነው። አዎ አባባሉ ብዙ ጊዜ በዚህ በአክቲቪዝም ወይም ሰብአዊ መብት ተማጋጅነት እንቅስቃሴ ውስጥ ሁል ጊዜ እነዚህ የምትከፍላቸው ነገሮች አሉ። የአስቴው አላማ ወይም የምትናገረው ነገር ዘንድ እንዲል ይሰማልህ፣ መገናኛ ብዙኃን ትኩረት እንዲስብ ለማድረግ መስመር ወጣ ያሉ ነገሮች ማድረግ የተለመደ አካሄድ ነው። እኛ ብቻ ሳይሆን በትላልቅ ደረጃ ያሉ ለምሳሌ የፊልም አክተሮች ጆርጅ ክሎኒ፣ ማርቲን ሉተር ኪንግ ሁሉም ቢሆን ያደረጉት ነገር ነው በጊዜው ህግ ተብሎ ለሚቆጠር ወይም አንዳንድ ጊዜ ብዙ ጊዜ ትክክል ያልሆነ ልጅ ሊሆን ይችላል። ወይም መጥበጠኛ ምግቦም ቢሆን ጉዳይ በህዝብ ዘንድ አቴንሽን እንዲያገኝ ለማድረግ ከፈለግክ ያንን መተላለፍ እና ደግሞ ለመተላለፈው ነገር ደግሞ የሚያስፈልገውን መስዋዕትነት መክፈል ዝግጁ ከሆንክ ይህን የስኮን አላማ ለማሳየት ይረዳል። ይህን ያደረጉት እነዚህ ልጆች መደነቅ፣ መደገፍ በኔ በኩል እኮራባቸው ኢትዮጵያኖች ነው የማየው። ምሳሌ መጥቀስ ይቻላል ከዚ በፊት ሳዑዴሳ ጋ እና ሌሎችም ኢትዮጵያኖች በየቦታ ያደረጉትን ነገር ተጠያቀን እያደረጉት ነው። ሌላው መጨመር የምፈልገው ነገር ምንድን ነው? ዋናው ነገር ይሄን ስታካሂድ የምትናገረው የምትጠይቀው ዲማንድ የምታደርገው ነገር አንደኛ እውነትነት አለ ወይ ነው። ይሄ ሊካድ የሚችል ነገር አይደለም። ያቀረቡት የጥያቄ ኢትዮጵያ ውስጥ ነጻነት የሌለ መሆኑ የሚካድ ነገር አይደለም። ያንን ነው የሚናገሩ የነበሩት። ሁለተኛ በፍጹም ጨዋነት ነበር የሚያካሂዱት። የሚናገሩት ቃላት ምንም እንከን ያለው ቃል አላየሁም። በአንጻሩ ከኤምባሲው በኩል የጥበቃ ሰው ይመስለኛል ወይም እንግዲህ ከአዘጋጆቹ አንዱን ሰው ላይ ሲተፋ ይታያል። እንግዲህ ይሄ በአንጻራዊነት የማን ሕግ ተከትሎ ነገሮችን እንደሚያደርግ ያሳያል እና በዚህ በኩል የተደረገው ነገር ሙሉ በሙሉ አግባብ ያለውና ተምሳሌትነት ያለው ነው። ይህ የሚያደረጉ ቶች ደግሞ ለቆሙለት አላማ ለኢትዮጵያ ህዝብ ነጻነት ሲሉ የሚያደርጉትን ነገርና የሚከፍሉት መስዋትነት ክብሮት ነው ማየው። መልካም አቶ ከባዱ በላቸው ለሰጡኝ አስተያየት ለጊዜው አመሰግናለሁ። ምናልባት ሌሎችን ጨምሮ በሚያወያይ ሰፋ ባለ ፕሮግራም መልስ እናገኙታለን። እግዚአብሔር ይስጥልኝ። እኔም ሰተኝነት በድጋሚ አመሰግናለሁ።